የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ባለፉት አርባ ዓመታት ያልሰማነውን የአንድነት ድምፅ፣ ወደ ፍቅር፣ ወደ ቤተሰብ በአገር ደረጃም ወደ አንድነት የያዘ መልእክት የተሰማበት ስለሆነ ከኢትዮጵያ መጥቼ የዛን ስሜት ሳልጠቅስ ለማለፍ ስላልፈለግኩኝ እና ደግሞ ሲድ አምስቱን አብሮ ለመዘከር ባሰበ ሰዓት ይሄ ንፋስ ኢትዮጵያ ውስጥ ስላልነበረ ያንን ከአሉት ሁኔታዎች ጋር ለማገናዘብ ነው የፈለግኩት። ያስደሰተኝ ነገር ገና ፕሮግራሙ ሲከፈት ጥፋትን ቢደረግ አውቆም ሳያውቁም ተደርጎ ከሆነ ይቅርታ በይፋ እንደዚህ ሲጠየቅ ለመጀመሪያ ጊዜ ነው። በጣም ነው የደነቀኝ። በእውነት ልቤን ነክቶኛል። ልዑል በዕደ ማርያም መኮንን ኃይለሥላሴና ልዑል ኤርምያስ ሳህለ ሥላሴ ኃይለሥላሴ ናቸው። ገና ና ያላቸውን አምስት የኢትዮጵያ የቀድሞ ነገሥታት ለክብር ባበቃው የኢትዮጵያውያን የሽልማት ድርጅት ሲድ ሃያ ስድስተኛው ዓመታዊ ልዩ የእውቅናና የሽልማት ሥነ ሥርዓት መነሻነት ከስቱዲዮ ጋብዘን አወያይተናቸዋል። የሰማችሁትም በውይይቱ ከተናገሩት የወሰድነውን ነው። ቆየት ብሎ ትሰሟቸዋላችሁ። በአዲስ አበባው መስኮት ንጉሥ ያክሊሎ ብቅ ሲል ሰሞንኛውን የስፖርት ጉዳይና ውዝግብ ያቀርብልናል። የሳምንቱም ምርጥ ምርጥ ዜማዎችና ምርጥ ግጥም እናም ሌሎች በርከት ያሉ ቅንብሮች ይዘን ከዛሬ እሁድ ግንቦት 6 26 2010 ዓ ም ራዲዮ መጽሔት ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ነን። ጤና ስጠልን። እንደምናመሻችሁ፣ እንደምንሰነበታችሁ፣ ክብራትና ክብራን የራዲዮ መጽሔት ታዳሚዎች። ንጉሡ ታምሬ ፕሮግራሙን ሊያቀናብር ተሰይመዋል። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ፣ እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። በዩናይትድ ስቴትስ መሠረቱን ያደረገው የኦሮሞ ሚዲያ ኔትወርክ ኦኤምኤን በኢትዮጵያ የመገናኛ ብዙኃን ለማቋቋም የሚያስችሉ ሁኔታዎችን የሚያጠና ቡድን ወደ ኢትዮጵያ መላኩን የድርጅቱ ዋና ስራ አስፈጻሚ ገለጹ። በዚህ ባሳለፍነው ሳምንት በኦኤምኤንና በስራ አስኪያጁ አቶ ጃዋር መሐመድ እንደዚሁም በኢሳት ቴሌቪዥንና የግንቦት ሰባት አመራሮች ላይ ተመስርቶ የነበረው ክስ የተነሳ ሲሆን አጠቃላይ የሕግና ሌሎች የአሰራር ሁኔታዎችን ለማጥናት ልኡካኑ ወደ ኢትዮጵያ መጓዛቸውን አቶ ጃዋር መሐመድ ለዝግጅት ክፍላችን ገልጸዋል። እንግዲህ የሄዱት በምክትል ዳይሬክተሩ መሐመድ አዶሽ የሚመራ ልኡካን ነው። ከዚህ ከሰሜን አሜሪካ ሁለት በድርጅቱ የኦፕሬሽን ክብ ውስጥ የሚሳተፉ ማኔጅመንት ውስጥ የሚሳተፉ ናቸው የሄዱት። ከሌሎች ስቱዲዮች ደግሞ የኤዲቶሪያል አባላት ይሄዳሉ። የእነሱ ስራ እንግዲህ ጠቅላይ ሚኒስትሩ ባቀረበው ጥሪ መሰረት የዛሬ ወር አካባቢ ጠቅላይ ሚኒስትሩ በውጭ ሀገር ያሉ ሚዲያዎች፣ ስለ ዴሞክራሲ የሚታገሉ ሚዲያዎች ሀገራችን ውስጥ ገብተው አዲስ አበባ ላይ ቢሮ እንዲከፍቱ ጥሪ ያቀርባለሁ ብለው ነበረ። በዛ ጊዜ የእኛ ቦርድ ጥሪው ትክክለኛና ተቀባይነት ያለው መሆኑን በመግለጽ ሆኖም ግን ጥሪው ተጨባጭና አሳማኝ እንዲሆን ለነጻ ሚዲያ ጋሬጣ የሆኑ ህጎችና አሰራሮች እንዲነሱ ጠየቀ። ማለትም በኦኤምኤም እና በሬትሮ ላይ የተመሰረተው የአሸባሪነት ህግ ክስ እንዲነሳ፣ አሁን ያለው የአስቸኳይ ጊዜ አዋጅ እንዲነሳ፣ የሚዲያውን ጠርንፎ የያዘው የሚዲያ ህግ እንዲሻሻል፣ እንዲሁም ደግሞ በፖለቲካ ላይ ሪፖርቲንግ ለማድረግ የሚከብደው የሰረሽብር ህግ እንዲነሳ እና እንዲለወጥ ጥሪ አቅርቦ ነበረ። ከዛ ወዲህ እንግዲህ ክሱ በሚዲያው ላይ ያለው ክስ ተነስቷል። የአስቸኳይ ጊዜ አዋጅ እንዲነሳ ተወስኗል። የተቀሩት ሁለት ግዛቶችም ለማሻሻል ስራ እንደተሰራ እየተሰራ እንደሆነ የሚዲያ ዘገባዎችም አሉ። የመንግስት ባለስልጣናትም እየተነገሩ ስለሆነ እየታየ ያለው የተስፋ ጭላንጭል መጠቀም አስፈላጊ ነው ብለን ስላመንም ህጎቹ እስኪነሱ ከመጠበቅ ይልቅ አንዳንድ ቅድመ ሁኔታዎችን፣ ቅድመ ስራዎችን ለመስራት ኢትዮጵያ ውስጥ ሚዲያን ለማቋቋምና ሚዲያውን ጠንካራ ለማድረግ የሚያስፈልጉ የህግ መሰረቶች ምንድን ናቸው የሎጂስቲክ ጥያቄዎች አስፈላጊ ሎጂስቲክ ስራዎች ምንድን ናቸው የሚለውን ጥናት ሰርቶ አንዳንድ ስራዎችንም ጨርሶ መጥቶ ሪፖርት የሚያደርግልን የሉካን ቡድን ልከናል። ይሄ የሉካን ቡድን ተመልሶ ሪፖርት እንዳቀረበልን ወደ ውሳኔ የሚገባ ይሆናል። አቶ ጃዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ለአሜሪካ ድምጽ የሰጡትን ቃል ነው የሰማነው። ወደ አህጉራዊ ዜናዎች እንለፍ። የዓለሙ የፍልሰት ድርጅት አይኦኤም በዚህ ሳምንት ውስጥ 150 ሶማሊያዊ ፍልሰተኞችን ከሊቢያ በፈቃዳቸው ወደ ሀገራቸው መመለሱን አስታወቀ። ብዙዎቹ ስደተኞች በሊቢያ መንግሥት ቁጥጥር ስር ውለው የነበሩ መሆኑን አይኦኤም አስታውቋል። ድርጅቱ በፈቃዳቸው ሶማሊያውያንን ወደ ሀገራቸው ሲመልስ ይሄ ለአራተኛው ጊዜ ሲሆን፣ የአሁኑ ተመላሾች ቁጥርም ከዚህ በፊት ከነበሩት ትልቁ ነው ብሏል። ሆኖም የተመላሾቹ ቁጥር ከአጠቃላይ ፍልሰተኞቹ ቁጥር ጋር ሲነጻጸር እዚህ ግባ የማይባል ነው። አይ ኦ ኤም ባሰባሰበው መረጃ መሰረት ወደ አውሮፓ ለመሻገር ያሰቡ 30 ሺህ ሶማሊያውያን የሜዲትራንያን ባህርን አቋርጠዋል። በአጠቃላይ ከአፍሪካና ከመካከለኛው ምስራቅ ግጭት፣ የፖለቲካ ጥቃትና የተሻለ ኑሮን ፍለጋ ወደ አንድ ሚሊዮን ሰዎች ወደ አውሮፓ መፍለሳቸውን ገልጿል። በዴሞክራቲክ ሪፐብሊክ ኮንጎ ሁለት ተጨማሪ ሰዎች በኢቦላ ቫይረስ ተጠቅተው መገኘቱን የሀገሪቱ መንግስትን ጠቅሶ የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበ። በሽተኞቹ የተገኙት በሰሜን ምዕራብ የሀገሪቱ ክፍል ዋንጋታ በተባለ አካባቢ እንደሆነ የኮንጎ ባለስልጣናት አስታውቀው በቅርብ የሚገኘው ቢኮሮ ከተማና በአካባቢው ቫይረሱ አለመስፋፋቱን ጨምረው ገልጸዋል። አድማጮች ለምሽቶ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ዕለተ እሁድ ግንቦት 26 2010 ዓ ም የራዲዮ መጽሔት ነው ሰዓቱ። የፕሮግራሙ አዘጋጅና አቅራቢዎች አዲስ አበበና አሉላ ከበደንን በሳምንቷ ምርጥ ግጥም አህዱ እንላለን። ከዙፋኑ ጀርባ ህዝብ ንጹህ ሳለ፣ ተስፋ ሳይቆርጥ በፊት፣ ዙፋን ክብር ሳለ፣ ስላቅ ሳይነግስ በፊት፣ ሀገር ትልቅ ሳለች፣ ሳትበረዝ በፊት ንግስና ቀሚስ ነበረ በሀገር ድንበር ልክ የተሰፋ በማንነት ልክ የተቋጨ አንድነት ባህር የነከሩት የፍቅርንም ጠበል የተረጨ ከዙፋኑ ጀርባ ከዙፋኑ ኋላ ከመንበሩ ክብር ከአክሊሉ ድፋት ውስጥ ከካባው ግርማ ስር ከመቀባት ጸጋ ከቡራኬው ሹመት ከአዋጀ ሲመቱ ከንግስናው ግስፈት ከዚህ ሁሉ ኋላ ከጀግንነት ጀርባ ከፈረሱ ሩጫ ከኮርቻው ዝላይ ከጋሻው መከታ ከቀስት ሾከል ላይ ከጎራዴ እጀታ ከጨበጡት ስለት ከወገብ በኋለው ከተገባው አቦት ከዚህ ሁሉ ኋላ ከድል ማድረግ ጀርባ ከወራሪ እብሪት እጅ ድንበርን ከገፋ ከባንዳ ክህደት ልብ በጥቅም ከጠፋ ካልገዛም ባይጦር ጉልበቱ ከሰፋ ከጦርነት ድል መልስ ከጉሮ ወሸባ ከዚህ ሁሉ ኋላ ከእጅ መንሳት ጀርባ ከኒሻን ሽልማት ልዕልናን መስካሪ የአንድነት የልማት ብልጽግና ጠሪ በግዛት ጦርነት ተሽሮ ተሹሞ በቅጣት ስቅላት ከሃዲ ተረግሞ ከዚህ ሁሉ ኋላ ከዚህ ሁሉ ጀርባ ከየእጅ መንሳቱ ከየድል ማድረጉ ከየጀግንነቱ ከዙፋን ማረጉ ከዚህ ሁሉ ጀርባ በነገስታት ክብር በነገስታት ዓለም በንጉሶች ልብ ውስጥ በሚዘዋወር ደም አንድ እምነት ነበረ፣ ከነ ልዩነቱ ሁሉም ከሁሉም ጋር ሀገር መመኘቱ ኢትዮጵያዊነቱ ከዙፋኑ ጀርባ በእሁዱ የዩናይት የሽልማት ድርጅት ልዩ ዓመታዊ ሥነ ሥርዓት ስለ ዕለቱ ተወዳድረው ከተመረጡ ግጥሞች አሸናፊ የሆነውን የገጣሚ ታምራት ሉሌን ግጥም ነው ለሳምንቱ ምርጥ ግጥም ያደረግ ነው። ታምራትን እናመሰግናለን። አሁን የሳምንቱ ቀዳሚ ዜማ t'asit nuwa watakare matiasata if the of me by i guess i I am the the

ቴዲን እናመሰግናለን ቀዳሚው ቅንብር በመግቢያችን ያስተዋወቅ ነው ነው አሁን 26ኛው የዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምጻረ ቃል ሲድ ዓመታዊ ልዩ የእውቅናና የሽልማት ሥነ ሥርዓት ካሁን ቀደም ታይቶ ባልታወቀ መንገድ ገናና ያላቸውን አምስት የኢትዮጵያ የቀድሞ ነገሥታት ለክብር ያበቃው የኢትዮጵያውያን የሽልማት ድርጅት እንደ ወትሮ ሁሉ ዘንድሮም በሚማሩባቸው የዩናይት ስቴትስ ሁለተኛ ደረጃ ትምህርት ቤቶቻቸው እጅግ የላቀ የትምህርት ውጤት ያስመዘገቡና በማህበረሰብ ተሳትፏቸውም በተመሳሳይ ያንኑ ያህል የላቀ ግምት የሚሰጣቸው ሥራዎች የሰሩ የነገው ባለ አደራዎች አልተለዩትም። ባለፈው ሐሙስ ታዲያ ስለ ዝግጅቱ በዘገብንበት ምሽት በልዩ ሥነ ሥርዓት ከሕይወት በኋላ ለክብር እውቅና የበቁትን ቀደም ብለን ያነሳናቸውን የአምስቱን የኢትዮጵያ የቀድሞ ነገሥታት ሽልማት ከተቀበሉ የልጅ ልጆቻቸው ሁለቱን ለምሽቱ ጋብዘን ማወያየታችንንም ጠቁመን ነበር። አንተነህ እንግዲህ ያወያያቸው እንግዶቹን፣ አሉላ ወደ ውይይታችሁ ውሰደ። አመሰግናለሁ አዲሱ እንግዶቻችን ልዑል ኤርሚያስ ኃይለስላሴ ኃይለስላሴ፣ ልዑል በደ ማርያም መኮንን ኃይለስላሴ፣ አቶ ቢኒያም የሲድ የህዝብ ግንኙነት ኃላፊ እንግዶቻችን እንኳን ደህና መጣችሁ። በቅድሚያ ልዑል በደ ማርያም ለስቱዲያችን ብቻ ሳይሆን ከአዲስ አበባ ነው የመጡትና ለከተማውም ለአካባቢውም እንኳን ደህና መጡ መባል ያስፈልጎታል። አመሰግናለሁ። እንኳን ደህና ቆያችሁ። አቶ ቢንያም ካንተ ልጀመር። ይህ 26ኛ ክብረ በዓላችሁ በእንግሊዘኛ ወደ ማግኒፊሰንት ፋይቭ ብላችኋቸዋል። አምስቱን ገናና የኢትዮጵያ ነገስታት ያከበራችሁበት ያልተለመደ ነው። ታሪክን መልሶ ለማስታወስና እነኚህን ነገስታት ለማክበር እንዴት ለዚህ ውሳኔ በቃችሁ? እንዴት ወሰናችሁ? አመሰግናለሁ። አሉላ በቅድሚያ በዚህ በስቱዲዮ ውስጥ ተገኝተን ይህንን በዓል ካከበረን በኋላ ያለውን ድባብና ከተመልካቹም ጋር ደግሞ እንድንገናኝ እዚህ ስለጋበስከን በጣም እናመሰግናለን። በድርጅቱ ስም እነዚህን የታሪክ ፈርጥ የሆኑ አምስት የኢትዮጵያ ነገስታት ለማክበር ውሳኔው የተወሰነው ቀደም ብሎ ከሁለት ዓመት በፊት ነበር። ረጅም ዝግጅት እና ረጅም ውይይት ያደረግንበት ጉዳይ ነው። አስቀድሞ ሲድ ሁል ጊዜም በየአመቱ እንደሚያደርገው የህዝቡን ጥቆማ የህዝቡን ስሜት የደጋፊዎቹን አስተያየትና የደጋፊዎቹን ምልከታ መሰረት በማድረግ የሚሰራ ድርጅት ነው። ሰዎችን ለማክበር ራሱ ጠቁሞ ራሱ የሚመርጥበት የስራ አካሄድ በጣም ውስን ነው። ብዙ ጊዜ የለም ማለትም ይቻላል። ህዝቡ የሚጠቁማቸው ነው እና ብዙ ጊዜ ከህዝቡ እነዚህን ታላላቅ ስራ የሰሩ የሀገራችንን የታሪክ ፈርጥ የሆኑ ነገስታትን እንድናመሰግን፣ እንድናከብር በእነሱ መክበር ኢትዮጵያ እንደገና መልሳ እንድትከብር በእነሱ መመስገን ነገ የሚመሰገን ትውልድ እንዲፈጠር የሚጓጉ ሰዎች ግፊት ያደርጉ ነበረ። እኛም እንግዲህ የዛሬ ሁለት ዓመት ያንን ነገር ተቀብለን ማሰብ ጀመርን። ባለፈው ዓመት ሃያ አምስተኛው ዓመት የኢዮቤልዩ በዓላችንን ስናከብር ስምንት ሰዎችን ነበረ እውቅና የሰጠ ነው። ያንንም ካደረግንበት አንዱ ምክንያት ይህንን ዓመት ሙሉ ለሙሉ ለነገስታቱ መዘከሪያ እናውለዋለን ሌሎች ሰዎች ሳንጨምር ብለን በማሰብ ነው እና ረጅም ጊዜ የፈጀ ነበረ መጨረሻ ላይ ግን እንዳልከው ያልተለመደ ቢሆንም በታሪካችን ደግሞ ይሄ ለኢትዮጵያችን እጅግ አስፈላጊ ስለሆነ ለሚቀጥለውም ትውልድ ያለፈውን ትውልድ ገናናነት ይዞ ኢትዮጵያ ትልቅ ነበረች አሁንም ትልቅ ናት ወደፊትም ትልቅ ትሆናለች የሚለውን ራእይ ለማስተጋባት አስፈላጊ የሆነ ስላገኘ ነው የድርጅታችንም ደግሞ መርህ ስለሆነ ይህንን አድርገነዋል እንግዲም፣ አመሰግናለሁ። ስነስርዓቱንም ሆነ ይህን ሂደት በተመለከተ ጥያቄዎች ይኖራሉ። ወደ ሁለቱ እንግዶቼ ልመለስ። ሉል ኤርሚያስ ዋሽንግተን ዲሲ አካባቢ ነው የሚኖሩት። ለዚህ አካባቢ ነዋሪዎች እንግዳ ላይሆኑ ይችላሉ፣ የተለያዩ ዝግጅቶች ላይ እናገኘታለን። ሉል በእደ ማርያም፣ የእርስዎ ቅርበት ኢትዮጵያ ላሉ ተመልካቾቻችን ይሆናል። እስኪ ከጠቅላላው ስሜት እንነሳ። ከአምስቱ ነገስታት ሁለቱን ነው ሉል ኤርሚያስ የወከሉት። ንግስተ ነገስታት ዘውዲቱን ወክለው ተቀብለዋል የክብር ሽልማቱን። እንዲሁም አያቶን ቀዳማዊ ኃይለ ስላሴንም ከልዑል በደ ማርያም መኮንን ኃይለ ስላሴ ጋር በልጅ ልጅነቶ ተገኝተዋል። ብናል ለአቶ ቢንያም እንዳነሳሁት በተወሰኑ አካባቢዎች የተወሰኑ ኢትዮጵያውያን ከሚያደርጉት ባሻገር እንዲህ በሰፊው እንዲህ ያለ አምስት ነገስታትን ያከበረ ስነስርዓት ምናልባትም በእኔ ግምት የመጀመሪያው ይመስለኛልና እንዴት ነበረ ስሜቱ? በጣም የሚያስደስት ሆኖ ነው ያገኘሁት በበኩሌ አንደኛ፣ ይሄ ለመጀመሪያ ጊዜ ነው። ወደ ኋላ መለስ ብለን ወደ ታሪካችንና የሰሩትን ሰዎች በተገቢው ክብሩንና ምስጋና መስጠት የቻልንም እንደዚሁ በይፋ እና ሌላው ደግሞ በጣም ያስደሰተኝ ነገር ገና ፕሮግራሙ ሲከፈት በእቅርታ ስሜት በመነጋገር ጥፋትም ቢደረግ አውቆም ሳያውቁም ተደርጎ ከሆነ እቅርታ በይፋ እንደዚህ ሲጠየቅ ለመጀመሪያ ጊዜ ነው። እኔ በእውነት በጣም ነው የደነቀኝ። በእውነት ልቤን ነክቶኛል እና ደስም ደግሞ ያለኝ ታሪካችንን በምንዘክርበት ሰዓት እኛ እዛ ተገኝተን ደግሞ አዲሱ ትውልድ በጎናችን መቀመጡ ደግሞ አንድ አይነትን ያሳያል የወደፊቱን ከመድረኩ በስርቆች እናጋራለን። ልዑል ኤርሚያስ እየገለጹ ያሉት ሲል በየአመቱ እንደሚያደርገው በልዩ ችሎታቸው እና በከፍተኛ የትምህርት ውጤታቸው ለሽልማት የበቁ የዘንድሮ ተሸላሚ የሆኑ የነገው የአገር ኃላፊነት ተረካቢዎችን ነው እየገለጹ ያሉት። በኋላ እናስተዋወቃለን እነሱንም። ልዑል በደ ማርያም ወደ እርስዎ ልምጣ። ከአርባ ዓመታት በኋላ በታሪክ ተመልሶ ታሪክን ማክበርም የቀደሙ መሪዎችንም ማክበር ጊዜው የተስማማ ይመስላል ሲሉ ነበር በጣም አጭር ግን ቀጥታ የሆነ አስተያየቱን የሰጡት የክብር ሽልማቱን በተቀበሉበት አጋጣሚ መስኪን ያብራሩልን አው ባለፉት አርባ ዓመታት ያልሰማነውን የአንድነት ዜማ ልበለው እና ድምፅ ወደ ፍቅር፣ ወደ ቤተሰብ እና በአገር ደረጃም ወደ አንድነት የያዘ መልእክት የተሰማበት ስለሆነ ከኢትዮጵያ መጥቼ የዛን ስሜት ሳልጠቅስ ለማለፍ ስላልፈለግኩኝ እና ደግሞ ሲድ አምስቱን አብሮ ለመዘከር ባሰበ ሰዓት ይሄ ንፋስ ኢትዮጵያ ውስጥ ስላልነበረ ያንን ከአሉት ሁኔታዎች ጋር ለማገናዘብ ነው የፈለግኩት። በአጠቃላይ ግን ደስ ካለኝ ነገር አንዱ የአያታችንን የአፄ ኃይለስላሴን ብቻ ሳይሆን አምስቱንም አንድ ላይ መሸለሙ። ዞሮ ዞሮ ሁሉም የቻሉትን አድርገዋልና፣ መዘከር አለባቸው፣ መከበር አለባቸው የሚለውን ነገር በሚያነሱ ሰዓት፣ ያ መንፈስ ያ አየር ኢትዮጵያ ውስጥ አልነፈሰምና እንዴት ተነሳ፣ መለኮታዊ አመለካከት የሆነ ወይ በሚል ለማንሳት ፈልገል። በእርግጥም አቶ ቢንያም እንደገለጸልን ከሁለት ዓመት በፊት ይሄን ሲያስቡ ኢትዮጵያ ውስጥ በልጡንም ውጥረት የሰፈነበት የፖለቲካ ትኩሳቱ የተጋጋመበት እና ዛሬ የምናየውን አይነት መንፈስ ብዙም የማይንጸባረቅበት ስለሆነ እንዴት ወደዛ ወሰዳችሁ የሚለው ጥያቄ ተገቢ ይመስለኛል። እስኪ ገራገሩን እናንሳ። ኋላ ላይ በዚህ ሰዓትን ፕሮግራም የሚከታተሉ ተመልካቾቻችን ሊያነሷቸው የሚችሉ ጥያቄዎችን አነሳለሁ። ቀደም ብለው ሎሌርሚያስ የወጣቶችን ጉዳይ ገልጸዋል። ከአርባ ዓመታት አመታት በላይ ነው ያለፈው። በቀጥታ የንጉስ ንግስት ኃይለ ሥላሴን መንግስት የተከተለው የደርግ ዘመነ መንግስት ነበር። አሁን ይሄ ኢህአዴግ ነበር። በአማካይ 40 ዎቹ እድሜ ውስጥ ላሉ ታዳጊዎች ያ ታሪክ የራቀ ነው። አልፎ አልፎ በአዲስ አበባ ዩኒቨርሲቲ ከሚታተሙት አንዳንድ ጥሩ ጥሩ መጽሐፎች በቀር የኢትዮጵያን ታሪክ በቅርበት የሚያውቅም በሌለበት እሱ ያሳስባችኋል? ምን ይታዘባሉ? እንደዜጋም ያን ታሪክም እንደሚጋራ ሰው በአንደኛው ወቅት እንዳልከው ታሪኩ ጠፍቷል ማለትም ይቻላል። በሌላው ደግሞ ወደ ፖለቲካ ተቀይሮ ብዙ በፕሮፓጋንዳ በእውነት ሚዛን በሌለው መንገድ የሚቀርብና ትክክለኛውን ግንዛቤ የማይሰጥ ነገር ሆኖን የምናገኘው እና ወደፊት እንግዲህ ሰው አትሊስት ይህንን እየመዘነ ታሪኩን ይበልጥ በመማር ፕሮፓጋንዳውን ከእውነቱ የሚለይበት መንገድ እንደሚመጣ ተስፋ። ልዑል በማርያም እዚህ ላይ ማለት የምፈልገው መጥፋቱ ሳይሆን ሊገርመን የሚገባው አለመጥፋቱ ነው። የወጣቱ በየጊዜው አዲስ አበባ ታክሲዎችም ላይ በቲሸርትም እነኛ ፎቶግራፎችና ስሜቶች አለመጥፋታቸው እንጂ ቢጠፉ የሚያስገርም አይደለም። ለምንድን ነው የማያስገርምዎት? ምክንያቱም ሰላሳ እና አርባ ዓመት ሙሉ በየትምህርት ቤቶቹ ትምህርት አለመሰጠቱ ብቻ ሳይሆን በአጠቃላይ ሁልጊዜ ጥላቻ መልእክት በሚተላለፍበት ሁኔታ ያንን ይዞ አድጎ ልጥላ አለማለቱ ነው የሚያስገርመው። ምክንያቱም በተግባር የሚያየውና የሚሰማው ስለተለያየ ይመስለኝ ነገር ግን ያም ሆኖ የማያቸው ፎቶግራፎች በየፎቶ ቤቱ ሲገባ በየታክሲው ላይ ተለጥፎ በመሀል ሌሎች ፎቶች ተለጥፈው ነበር፣ ግን እነሱ ቀድሞ ሲጠፉ ሲታይ በእውነቱ የቤተሰብ የአፍ ታሪክ ከጽሁፍም ከምንም የበለጠ ነገር እንደሆነ የግል ገጠመኞች የሚያሳይ ይመስል ተሻግረው መምጣት ችለዋል። አሁን ከቅርብ ዓመታት ወዲህ በተለያዩ የሙዚቃ ስራዎች ውስጥ ከፍተኛ እውቅና ያላቸው ድምፃውያን ቴዲ አፍሮን የመሰሉ የኢትዮጵያን ታሪክ የሚዘክሩ ሌሎችም በርካታ ድምፃውያን እነኚህን ታሪኮች የማምጣት ዝንባሌ ታይቷል። በመጽሐፍትም ብቅ ብቅ ያሉ ስራዎችን የመመልከት እድል አለ። ታሪክን እንደ ታሪክነቱ በጊዜ የተፈጸመውን ነገር በበጎም በችግርም የሚታዩትን በአንጻሩ ከማየት ይልቅ አዲስ የመጀመር አዝማሚያ ነው የሚደረገው እና የቀደም ለማጥፋት ምክንያት ሆኗል የሚል ቅሬታ የሚሰማ ይመስለኛል በተደጋጋሚ መጠየቅ ያለባቸው ጥያቄዎች እንዲጠየቁ የምጠብቁ ይመስለኛል። በጊዜው የተደረገ ወይም ያልተደረገ አንዳንድ ጥያቄዎች አስከትዬ ያነሳለሁ። ምናልባት አቶ ቢንያም እዚህ መካከል ብትመጣ ንግስተ ነገስታት የዘውዲቱ በተመሳሳይ ለክበቁ ናቸው። ዳግማዊ አጼ ሚኒልክ ለክብር ከበቁት ነገስታት አንዱ ናቸው። እነሱን ወክለው ክብሩን የተቀበሉት ሰዎች በውይይቱ የሉም ና የእነሱንም ስም እዚህ ውስጥ እንድናመጣ በመጠኑ ስለሱ ብትነግረን። የዳግማዊ አጼ ሚኒልክን የክብር ሽልማት የሰጣችሁት አሜሪካዊ ተቋም ነው። ንግስተ ነገስታት ዘውዲቱን መካከላችን የሚገኙት ልዑል ኤርሚያስ ናቸው የተቀበሉት። እስኪ ንገረን። እንዲሁ የአጼ ቴዎድሮስን የተሸለሙት አቶ መሸሻ ካሳል በመካከላችን የሉም፣ በሌላ ፕሮግራም እናመጣለን። አጼ ዮሐንስ አራተኛ የእሳቸውን ሽልማት የተረከቡት ልዑል ራስ መንገሻ ስዩም ናቸው። ባጭሩ ይነግሩን አቶ ቢኒያም። በጣም ጥሩ። እንግዲህ ሀገራችንን በከፍተኛ ደረጃ ተከላክለውና በጥበብና በማስተዋል መርተው ለታላቅ ልዕልናና ክብር ያደረሱትን ነገስታት ሁልጊዜ ሕዝቡ በልቡ ማህተም ጽፏቸው ነው የሚኖረው። ነገር ግን በቅርብ ደግሞ እንደዚህ ከቤተሰቦቻቸው ጋር ተገናኝቶ ለመተያየት እና እነሱንም ለማየት ብዙ አጋጣሚና እድል የለም። በሚዲያም በልዩ ልዩ መልክ አላየናቸውም ነበር። ነገር ግን በዚህ ዝግጅት በጣም እጅግ የሚያስደስተው በአንድ ጣራ ስር አራት ትውልድ ለማምጣት የሞከረ ዝግጅት ነበር ያደረግነው። ያም የተሳካ ይመስለኛል። ሁልጊዜ ከልቡ ከህዝቡ ልብ የማይጠፉት ነገስታት ባሉበት በመንፈስ ተወክለዋል። ከዛ በኋላ የነሱ ደግሞ የልጅ ልጆች የሆኑት እነ ልዑል ኤርሚያስ፣ ልዑል በደማርያም፣ ልዑል ራስ መንገሻ እንዲሁም አቶ መሸሻ ካሳ በአካል በዛው አዳራሽ ውስጥ ተወክለው ነበር ሁለተኛውን ትውልድ ከዛ ደግሞ እኔ እናንተን የመሰሉ ትውልድ እንግዲህ በአርባዎቹ ያልከው እሱ ትውልድ ተወክሏል። ከዛ በሚቀጥለው ደግሞ ተማሪዎች ሆነው የነገ ኢትዮጵያን ወደ ገናና ቦታ የሚያደርሱ አገር ተረካቢዎች የወደፊት ተስፋ የሚጣልባቸው ተገኝተዋል። እና በዛ ወቅት እንግዲህ በዛሬው ውይይታችን ያልተገኙት የአፄ ቴዎድሮስ ሁለተኛ የልጅ ልጅ አቶ መሸሻ ካሳ ናቸው። የነዋሪነታቸውም እዚሁ ሲልቨር ስፕሪንግ ሜሪላንድ ነው። አጼ ዳግማዊ ምኒልክ የልጅ ልጅ ልጅ አቶ ሳይም ኦስማን የሚባሉ የሕግ ባለሙያ ናቸው እና ከፍተኛ የሆነ የስራ ጫና ስለደረሰባቸው ከተማ አገር ውስጥ የሉም ነበር። በዛ ምክንያት መገኘት አልቻሉም። የንግስተ ነገስት ዘውዲቱን የተቀበሉት ልዑል ኤርምያስ ናቸው። እና በአጠቃላይ ጥሩ የሆነ መንፈስን የፈጠረ ነበረ። እና እንግዶቻችን ሁሉም ከኢትዮጵያም ሊሆን በደማርያም እዚህም ያሉት ጊዜያቸውን መስዋዕት አድርገው ለዚህ ታላቅ ዝግጅት ስለታደሙልን በጣም በጣም ነው የምናመሰግነው። ደስ ብሎናል ግራና ቀኝ። ይልቁንም ደግሞ ታሪካዊ ስለሆነ አዲስም ስለሆነ ይህን የመሰለ ውይይትም ለእኛም ጭምር እንግዳ ስለሆነ ገራገሩን ጥያቄዎች ከታሪኩ ጥያቄዎች ጨዋታ ከሚመስለውም ጋር እያዋሃድን እያዋዛን እንነጋገር። ታሪኩ ሩቅም ቢሆን በቤተሰብ የመጣው ታሪካችሁ የህይወታችሁ አካል እንደመሆኑ ልዑል ኤርሚያስ በተለያዩ ኢትዮጵያን በሚመለከቱ ታሪካዊ ዝግጅቶች ላይ ቀዳማዊ ኃይለሥላሴን በሚመለከቱ ዝግጅቶች ላይ ለስራ በሄድኩበት ደጋግሜ ያገኘሁታለሁ። እዚህ ዋሽንግተን ዲሲ አካባቢ በንቃት እንደሚሳተፉ አውቃለሁ። የልዑል በደ ማርያምን አጋጣሚ ባይኖረኝም አጋጣሚዎቹ ሊኖሩ እንደሚችሉ መገመት እችላለሁ። ዛሬም የንጉሳዊ ስርዓት የራሱን መልክ ይዞ በሚገኝባቸው ሀገሮች የምናያቸው እውነቶች የዜና ዘገባዎች ሰፊ ሽፋን ሲሰጧቸው እናያለን። የቅርቡ የእንግሊዝ ልዑላን ጋብቻ የተለየ ትኩረት ከተሰጣቸው የቅርብ ሳምንታት አጋጣሚ ነው። ያን መሰል ሁኔታዎች ስታዩ በአገር ደረጃ በሚጫወቱት ሚና የለንደኑ ብቻ ሳይሆን ሌሎችም ንጉሳዊ ቤተሰቦች በየአገሮች የሚያደርጓቸውን ሁኔታዎች ስትመለከቱ፣ በአገራችሁ ታሪክ፣ በአገራችሁ ሁኔታ ውስጥ ሊኖሯችሁ የምትፈልጉት ሚና በግል ከምታደርጓቸው እንቅስቃሴዎች በተጨማሪ ምንድን ነው የምታዩት? ምናልባት ይህ በጎ አዝማሚያ የተለየ አስተዋጽኦ አሁን ከምታደረጉት በተሻለ እንድትሳተፉ ድል ይከፍት ይሆን? ምን ትታዘባላቸው? ልዑል ኤርምያስ መቼም ብዙ ጊዜ እኛ ሀገሮች በዲሞክራሲና በልማትም በጣም ርቆ የሄዶ ሀገሮች ናቸው። ይህንን አይነት ንጉሳዊ አሰራር ፖለቲካው ሳይገባ ዋናው የሚረዳው ጉዳይ የቀድሞ ታሪክና የወደፊቱን እንደ ድልድይ ሆኖ ያሸጋግራል። ስለዚህ ለዛ ህዝብ ራዕይ ይሰጠዋል፣ ኩራቱም ይኖረዋል። ከኋላ በነበረው ታሪክ እና በየዘመኑ መቼም ሁኔታዎች ስለሚቀየሩ እነኚህም ሀገሮች በጣም ተቀይረዋል። ግን መሰረቱ መቼም አንድ ሀገር እንደ ሀገር የሚቀጥልበትን ሁኔታዎች በተረጋጋ መንገድ ይፈጥራል ብዬ በግ በግል አምናለሁ። እንግዲህ የሌሎች ነገስታትን ታሪኮች፣ የሌሎች ሀገሮች ሁኔታ ዛሬ ካሉ ሁኔታዎች ጋር እያዛመድን ነው። እኛ ህብረተሰብ ውስጥ ብዙ ያልተነጋገርንባቸው ነገሮች አሉ። ይሄ በቅድሚያ ይምጣ። የህዝቡ የህዝቡ ጥያቄና የህዝቡ ምልከታ ይሆናል። በተረፈ ግን እንደ አገር ብዙ ያልተነጋገርንባቸው ነገሮች አሉ። ዛሬም ስለመነጋገርና አለመነጋገር እንጂ ምን ላይ ያንግግር ማትኮር እንዳለበት እየተነጋገርን አደለም። ስለዚህ እስኪ ዶይነካኩ አንዳንዱ በምሳሌ ማምጣት የምንችለው ከሆነ አሁን ለምሳሌ ያህል ለውጥ እየታየ ነው። ያ ለውጥ እንዴት ይሄድ ብሎ መንግስት ያሳውቀን ይላሉ አንዳንድ ነፃ ጋዜጠኞችና ተቃዋሚዎች። ይልቅ ያ ክፍተት የእነሱን አጀንዳ ለማቅረብ እድል አይሰጥም። ስለዚህ እንደ ህብረተሰብ ብዙ ያልተነጋገርንበትና መነጋገር ያለብን ነገር አለ ብዬ አምናለሁ። ኢትዮጵያን ነገ እንዴት እንያት፣ እይታዎቻችን ሊራራቁ ይችላሉ ግን በውይይት ነው እንትን የጋራ ስምምነት መጥቶ እንዲህ ወደምንፈልገው መሄድ የምንችለው። አሁን የምንነጋገርባቸው አንዳንዴ ስለመነጋገር አለመነጋገር ሆኖ ሳይ፣ ይሄማ ምን ያነጋግራል? እንደገና ወደ እርሳሳችን ተመልሰን እንታኮስ፣ እንተሳሰር። ስለዚህ ረጋ ብሎ ማሰብንና አጀንዳን መቅረጽ በሁሉም ወገን፣ ያም ለመንግስት የሚተው ብቻ አይደለም። ሁሉም አጀንዳውን እንዲቀረጽ ሀሳብ መስጠት አለበት። ብ እንነጋገር እያሉ ነው። በደማርያም ትልቁን ጭብጥ ነው የነኩት። ብዙዎች የሚስማሙ ይመስለኛል። እንነጋገር ላይ ምን ላይ እንነጋገር ራሱን የቻለ ትልቅ ርዕስ ነው። እሱ ነው ስራ የሚጠየው፣ ግን እሱን ነው እስካሁን ድረስ ልንነካ ያልቻለ ነው እንዲሁ በደፈናው ዲሞክራሲ ነው የምንለው እሱ ሲጠሩት አይመጣም። እዛ ለመሄድ ትክክለኛ መንገድ እና ትልም ይጠይቃል። ያንን እያደረግን ነው ወይ እንግዲህ ሁሉም ሰው ራሱን ይጠይቅ። በደ በቁም ነገር ውስጥ ፈገግ እንድንል እያደረጉን ነው፣ ግን ያነሷቸው ጭብጦች የክብደታቸውን ያህል ውይይት የሚጋብዙ ናቸው። ምናልባትም ከዚህ መሰሉ ታሪካዊ አጋጣሚን ተንተርሶ ከሚካሄደው ውይይት በሌላ መንገድም እንድናገኘት የሚጋብዝ ይመስለኛል። እስኪ ጠንከር ብሎ ደግሞ የሚነሱ ጉዳዮችን እናንሳ። አንድ የአገር መሪ የኃላፊነቱን ያህል የሚመጣውን ፈተና ያህል በጊዜው ተደረጉና አልተደረጉ የሚባሉ ጉዳዮች ካለፈም በኋላ በንቅፌታ መነሳታቸው አይቀርም። የተለያዩ የቡድን ፍላጎቶችን ለብቻ ትተን በምክንያታዊነት የሚቀርቡ እንደ አንድ ሁለቱን ላንሳ። የመጨረሻውን ንጉሥ የቀዳማዊ ኃይለስላሴን ዘመነ መንግስት አስመልክቶ ከሚነሱ ጥያቄዎች፣ ቅሬታዎች እንደ ሁለቱ ገዘፍ ብሎ የሚታዩኝ ላንሳና እየበኩላችሁን ምልከታ እንውሰድ። አንዱ የወሎ ድርቅ ነው። የ966 የወሎ ድርቅ እንደ ትልቅ ችግር ምናልባትም ለዘመነ መንግስታቸው ማብቂያም ምክንያት እንደሆነ ይገለጻል። ሌላኛው ስልጣን ላይ ረጅም ጊዜ መቆየታቸው እና በመጨረሻው እድሜያቸው አለማውረሳቸው ምናልባትም ለተከተሉት ሁኔታዎች ምክንያት ሆኗል፣ የሚል ነቀፌታ ይሰማል። ምንድን ነው የእናንተ እይታ? ሉላ ኤርምያስ፣ ከርሶ ልጀምረ። አድማጮች ውይይቱ አላበቃም፣ ቀሪውን በቀጣይ ፕሮግራማችን እናቀርባለን። Is my this will this back full of And in the mai this will matter. አዲሱ ይሄን ልጅ አውቀኋል፣ በጣም አውቀዋለሁ። እምጠይቅህ ውይይቱ አላበቃም ብለሃል። ካለማብቃቱም ሌላ ቀሪው በድረገጻችንና በፌስቡክ እንደሚኖር ላድማጮች መግለጥ አለብን። ትክክል ነው አዲሱ አመሰግናለሁ። ወደ ቀደመ ጥያቄ ልመለስ። ለማለፍ ነበር አልተሳካም። አሁን ሰዓቱ ይሄ ልጅ የአባቱን ድምፅ ነው የሚያስታውሰኝ። አውቀዋለሁ። ሚካኤል ለማ ደምሰው ግሩም አድርጎ ተጫውቶታል ቪዲዮ በጣም ግሩም ተደርጎ ተሰርቷል ለማ ደምሰው አድራሻሽ ጠፋብኝ የመሳሰሉት ተወዳጅ ዜማዎቹ ትዝ ይሉኛል አሁን ሰዓቱ የንጉሤ አክሊሉ መስኮት የሚከፈትበት ነው ከአምስት ወር በላይ በየምክንያቱ ሲንከባለል ከነበረው ከኢትዮጵያ ፉትቦል ፌዴሬሽን የስራ አመራር አባላትና የፕሬዚደንትነት ምርጫ ዶክተር አሸብር ወልደ ጊዮርጊስ በመጨረሻው ሰዓት ላይ ራሳቸውን አገለሉ። ሰዎች የፌዴሬሽን አባላት ተጫዋችና አንበልም ነበር። በዚህ ጉዳይ ላይ በእጅጉ ከሚያዝኑት ተጫዋቾቻችን መካከል አንዱ ነው። በጣም ያሳዝን ነገር ነው። እዚህ አንተም እንደምታውቀው የኢትዮጵያ እግር ኳስ ቡድን እግር ኳሱ ሲቋቋም እንዲህ በቀላል አይደለም የተቋቋሙ ነገር። ሲነቃ ከፍተኛ ልፋት መጥቶበታል። ከፍተኛ ልፋት፣ እንደምታስታውሰው አፍሪካ ፖለቲክ ፌዴሬሽን ሲያቋቋሙ ግ ሲመቃቸው ከፍ ሶስት ሆነው ነው ያቋቋሙ ኢትዮጵያ፣ ሱዳን ና እነኚህ ሆነው ሲያቋቋሙ በተለይ ያሲመቃቸው ከፍተኛ ድካም ከፍተኛ ልፋት ነው ይነፋ። ይህንን ሁሉ ሲያደርግ ኢትዮጵያ ፉትቦል ፌዴሬሽንን ሲያቋቁም ከፍተኛ ድካም ድቃም ደቅሞ ነው ብዙ ጣወረዞች አርፎ ነው ዚ ያለበት በጣም ብዙ ጥሩ ጥሩ የሆኑ አመራሮችን በየክፍለ ሀገሩ የሚያቋቋሙበት ሁኔታ ነው ያለው። በስፖርቱ እንትን ላይ ዛሬ እንደዚህ አይነት እንደ ቀላሉ የተገኘ ነገር ነው ይመስላቸው አመራሩ ነጋሽ ነጋሽነታቸው ቦታ ላይ አሁን አሉ ምክላቸው ሰዎች፣ በጣም የሚያሳዝን ነገር ነው። በጣም ነው የሚያሳዝነው። እና ያ ሁሉ የተነፋበትን ስራ አንተ በዛ ውስጥ ማለፍ ያስፈልጋል። በዛ ውስጥ በግር ኳስ ውስጥ ማለፍ ያስፈልጋል። ዝም ብሎ ተነስቶ መጥቶ መራለ ማለት አደለም። እና የዛን ሰዓት እንደምታስታውሰው እግር ኳንቱን ውስጥ ምንም ገንዘብ የለም። ዛሬ በጣም ብዙ ገንዘብ አለ። በጣም ብዙ ገንዘብ ነው ያለው። ዛሬ የሚወጡ ገንዘቦች ሰማለ እግር ኳስ ንትም ውስጥ የሚወጡ ገንዘቦች አሉ። ለተለያዩ ሁኔታዎች አበል የሚከፈሉ ብዙ ገንዘቦች አሉ። እነኛ ሁሉ በሌሉበት ሰዓት ነው ያን ሁሉ ጠንካራ ታብሎ ነገሽመጋቸው ያንን ስፖርት እዚህ ያበቃው። ከተሳካ በዛሬው እለት ነው እንግዲህ ምርጫው ይካሄዳል የተባለው። ዛሬ ግንቦት ሀያ ስድስት ቀን ይሆናል አይሆንም፣ ነገ ገዛኝ ጽዮን መስቀልና ሰለሞን ክፍሌ በስፖርት ፕሮግራማቸው የሚነግሩን ይሆናል። የዛሬ ሀምሳ አመት በስድስተኛው አፍሪካ ዋንጫ በዘጠኝ ቁጥር ቦታ ተሰልፎ የተጫወተውን ፍስሃ ወልደ አማኑኤልንም በዚሁ ጉዳይ ላይ አነጋግሬው ነበር። ፍስሃ ወልደ የማይመጥነን ነገር እያየሁ ነው። በጣም ደካማ የሆነ ነገር እያየሁ ነው እና ገስልካቸው ብልህ ሰው አስተዋይ ሰው ብዙ ነገር የሰራ ሰው ነው። ነገር ግን እኔ አንዲት ነገር ይህን የኢትዮጵያን እግር ኳስ ፌዴሬሽን በተመለከተ ለመምራት የሚችሉ በጊዜው ለምሳሌ የተጫወቱ የነበሩትን ተጫዋቾች በስኮላርሽፕ መልክ ወደ ውጭ የሚልካቸውና ይሄኔ የፌዴሬሽን አስተዳደር፣ የክለብ አመራር፣ የኮቶችን የማሰልጠን አካዳሚ የመመስረት፣ የወጣቶች ማዕከል የመመስረት እነኝህን የመሳሰሉ ነገሮችን እንደው ጊዜ ኖሮት እነኝህን ነገሮች ሊሰራ ቢሰራ ኖሮ በእውነት በጣም በጣም ደስ ባለኝ ነበረ። መቼም ሁሉ ሰው ሁሉ ነገር ሊያደርግ አይችልም። ሆኖም ግን ቤቱ ክፍት የሆነ ቤት ሆነ፣ አሁን ማንም መጥቶ የሚጨፍርበት ሙያው ያልሆነ ሰው በእውነት የሚያሳዝን ነው። ውጭም ሰው በጣም ይተራመሳል። እንዲህ ነው እንግዲህ፣ የዛሬውን የምርጫ ውጤት ቅድም እንዳልኳቸው ነገ እናያለን። ፍስሐ ወልዳ አማኑኤልን እናመሰግናለሁ። አንድ ይድነቃቸውን የሚተካ ጠፍቶ፣ ምስጢራችን ወጣ፣ ድክመታችን ጎልቶ፣ ጎበዝ አንድ ነገር በሉ። አበቃሁ። ንጉሴ እናመሰግናለን። ቀጣዩ ደግሞ ባለፈው ሳምንት ከዚህ ዓለም በሞት የተለየ አንድ የሙያ ባልደረባችንን እናስታውሳለን። አዲሱ ዜናውን ዘግበህ ነበር፣ ይልቁንም ደግሞ በስራ ዓለም የምታውቀው ስለሆነ እስኪ ባጭሩ አስታውቀን ማንነቱን፣ እንዲሁም ደግሞ ያነጋገርካቸውን ጨምረህ። ስጦታው በላይ ይባላል ዳላስ ቴክሳስ ነዋሪ ነበረ ከሶስት ልጆቹና ከባለቤቱ ከወይዘሮ አዜ ባለሙ ጋራ እንዳልከው ማስታወቂያ ምስል ሬዲዮ አብሬው ሰርቻለሁ። በጣም ጎበዝ ጋዜጠኛ ነበር። ወቅታዊ ጉዳዮችን ይከታተል ነበር። ከማስታወቂያ በኋላ ደግሞ ወደ መንገድ ትራንስፖርት ገብቶ የመንገድ ትራንስፖርትን የሬዲዮ ፕሮግራም እንደገና በዛ በኢትዮጵያ ሬዲዮ ያቀርብ ነበርና እዚህ ከመጣዋል ደግሞ ዳላስ ቴክሳስ ውስጥ በሚገኘው የኢትዮጵያ ሬዲዮ ከዘውገ ቃኘው ጋር አብሮ ለብዙ ጊዜ ሰርቷል። ዳላስ በገባ በሳምንቱ ነው፣ በሶስተኛው ቀን ነው ሬዲዮ ፕሮግራም የጀመረው። ምክንያቱም ምድ አስፈልገውም የተለመደ ጎበዝ ጋዜጠኛ ነበርና እሱን የሚያውቁት ሶስት ሰዎች ዘውገው በእርግጥ አብሮ ሰብቷል ያውቀዋል። ማስታወቂያ ሚኒስቴር ከቅጥሩ ጀምሮ ያሳደገው ደግሞ አቶ ወርቁ ተገኝ ከካናዳ ኦታዋ፣ እንዲሁም ደግሞ አብሮ በብዙ ፕሮግራም የሰራው የኢትዮጵያ ጋዜጠኞች ማህበር ፕሬዚዳንት ክፍሌ ሙላት ወይም የነበረው ነው የሚባለው፣ ቀደም ለምለም እና ሶስቱን አነጋግሬያለሁ። ግሩም ነው። አዲሱ ወደ መታሰቢያ ዝግጅት ተወሰደና ስጦታው በላይ እንዴት ይታወሳል የሚለውን የመጀመሪያውን ጥያቄ ላትወርቁ ወድቁ ተገኝ ሰጥቻለሁ። ስጦታው በሁሉም ሰው ዘንድ የሚታሰብ ሰው ነው። ስጦታው ከስራው ባሻገር አመለሸጋ ነው። ከትልቁም ከትንሹም ከሁሉም ሰው ጋር ተግባብቶ መኖር የሚችል ሰው ነው። የሁሉም ሰው ታዛዥ ነበረ። ብዙ ሰዎች ታዲያ ስጦታው ትህትናን ያስተማረን ሰው ነው ይሉታል፣ እና እውነትም በጣም በጣም በጣም ሲበዛ ትሁት ነው። ስራውን ወዲያው ተምሮ ወዲያው ቀስሞ ስራውን በደንብ ዳር ሊያደርስ ችሏል። ጥሩ ጥሩ ጥሩ ፕሮግራሞች ይሰራ ነበረ። ስጦታው እንደ አንዳንዱ ነገር ቶሎ ላይመጣ ይችላል። ድጋሜ ሌሎቹን ትንሽ ተናግረውን መለሳለሁ። ለማጠቃለያ ሀሳብ ጋር ሾርቁ ክፍሌስ ክፍሌ ሙላት ብዙ አድማጮች ያውቁኋል። በተለይ በአዲስ ዘመን ተወዳጅ አምድህ በተለያየ ጉዳይ በሬዲዮም በተለያየ ሙያ ሰርተሃል፣ በሚዲያ ላይና ክፍሌ ሙላት አለ እንዴ ትባላለህ። የኢትዮጵያ ጋዜጠኞች ማህበር ደግሞ መሪ ሆነ ለብዙ ጊዜ፣ ዛሬም እንደ መሪያቸው የሚያሁ ጋዜጠኞች አሉና በእውነቱ ይገባሃል። ከአገልግሎት አንጻር ስጦታውን እንዴት ታስታውሰዋለህ? ስለ እሱ ያለህን አስተያየት ደግሞ እንድሰጠኝ መስመሩን ላንተ ለቃለሁ። እሺ፣ አመሰግናለሁ። ድሉን ስላገኘሁ አዲሱ፣ እንደምታውቀው አንተም በነበርክበት ጊዜ የኢትዮጵያ ሬዲዮ የአብዮታዊት ኢትዮጵያ ድምጽ ተብሎ በሚጠራበት በዛ በአስራ ዘጠኝ ሰባዎቹ መጀመሪያ ላይ ነበር እኔ ሬዲዮ የነበርኩት ያው የፕሮፓጋንዳና የቅስቀሳ ክፍል ውስጥ በስነ ዝግጅት ክፍል። በዛን ጊዜ ነው ስጦታውን የማውቀው የነበረው። እንግዲህ ያን ጊዜ በተለይ ስጦታውን ለማስታወስ ጊዜውንም አብሮ ማስታወስ ነው። አስራ ዘጠኝ ሰባዎቹ በዚህ በኢትዮጵያ ሚዲያ በተለይም በሬዲዮ በኩል የነበረው ከፍተኛ ተቀባይነትና ወደ ህዝብ የመድረስ አቅም በጣም ጠንካራ ነበረ እና ብዙ ብዙ በጣም ብዙ የኢትዮጵያ ሕዝብ ነው የኢትዮጵያ ሬዲዮ ይከታተል የነበረው። በዛ በነዛ ዘመናቶች ከወጡ በጣም እንደው ትንታ ከሆኑ ያው ነጋሽ ወርቁ አሰልጥኗቸውም አብዛኛው የኢትዮጵያ ጋዜጠኝነት ያው በስልጠና የሚገኝ ነው። ኢንስቲትዩት የለንም፣ የምናፈራው የምናወጣው። እና መጥተው በጣም ውጤታማ ከሆኑ ጋዜጠኞች መካከል አንዱ ነበር እዛ ሬዲዮ በነበርኩበት ጊዜ የማውቀው በተለይ ግን ስጦታውን ይበልጥ የማውቀው ወደ ኢትዮጵያ ገበሬዎች ማህበር የመላ ኢትዮጵያ ገበሬዎች ማህበር የህዝብ ግንኙነት ኃላፊ ሆኜ እዛ በምሰራበት ወቅት እንግዲህ በየጊዜው መቼም በሳምንት ሶስት አራት ጊዜ ወደ የክፍለ ሀገር መውጣት አለ። ብሄድንበት እና ገበሬው በሚሳተፍባቸው በርካታ ዝግጅቶች ውስጥ ከሚመጡ ሪፖርተሮች በተደጋጋሚ በተደጋጋሚ የማገኘው ስጦታውን ነበረ። ግንኙነታችን በዛ ጊዜ ነው ይበልጥ የተጠናከረውና ተመልሶ መጥቶ የሚሰራቸውን ፕሮግራሞች በጣም እከታተል ነበር። ያን ከነበረኝም ኃላፊነት ላለቆቼም ለማስረዳት እና የስጦታው ስራ በጣም በጣም የሚያስደስተኝ ነበር። በሶስተኛ ደረጃ ያገኘሁት ያው ቀደም ብለህ አንተም እንደገለጽከው በአዲስ ዘመን ጋዜጣ ላይ አድማስ ገጽ አዘጋጀው እንስራ ስጦታው ከአንድ አካባቢ የምንኖር በመሆናችንም የበለጠ ቅርበት ነበረው። የቀለም በረከቱንም አገኝ ነበረ። በእርግጥ ስጦታውን እንዲህ ነው ብሎ ለመግለጽ ትንሽ ከባድ የሆነው የጊዜው ሁኔታ ያሁኑ ሆኖ ነው እንጂ በጣም ትጉህ ናቸው ከምላቸው እኔ ከማቀኝ ከማቃቸው እውነተኛነትን ካነገቡ የኢትዮጵያ ጋዜጠኞች አንዱ ነው። የሙያ ብቃት ያለው ወጣት ነው የነበረው። በጎልማሳነት ዘመንም ያንን ክህሎቱን በደንብ ያደራጀና ያጠናክረ ነበረ። እንደው አንድ ጋዜጠኛ ሊኖረው ሊታጠቀው፣ ወይም ሊላበሰው፣ ሊጎናጸፈው የሚገባውን እውነተኛነት የያዘ አመለ ሸጋ ጋር ቀደም ሲል እንደገለጸው በባህሪው ደግሞ ሁሉን ሁሉም ጋር የሚስማማ አለን የምንለው ጋዜጠኛ ነበር። እንግዲህ ቤተሰቡ ብቻ ሳይሆን ኢትዮጵያ ማጥቀቻቸው ከምላቸው እንደው በእውቀትም በትምህርትም በጣም ዳብረው እዚህ ደረጃ ላይ ከደረሱ ጋዜጠኞች አንዱ ስጦታ ነው እና ልቤ በሀዘን ይነካል፣ እሱም በማጣታችን በይበልጥ ደግሞ በህመም ላይ በነበረበት ጊዜ የሚያሳየው ባህሪ በጣም አስገራሚ ነበር። በቅርቡ ወደ ዳላስ ሄጄ ስጠይቀው ከነዘውገ ጋር ከሌሎቹም ጋር ሄጄ ነበረ እና ሳነጋግረው ስጦታው ከበሽታው ይልቅ ሌሎች ሰዎች ቅር እንዳይላቸው እና እንዳይሰማቸው የሚያሳየው የነበረው ስሜት በጣም ሆደ የሚያባባ ነበረ። በእውነቱ ግን አጋጣሚ ሆነ፣ ያው በጥቂት ቀናት ውስጥ ተለይቷል። እንዲህ ያሉ ጋዜጠኞችን መቼም የመጨረሻውን እድል እንደ ቪኦኤ ያሉ ከእሱ ጋር የነበሩ ሰዎች ሲያስታውሱታል። እንደዚሁ ተረስተው የሚቀሩ የኢትዮጵያ ጋዜጠኞች አሉ። ሀገሪቱ ያላት ዕጣ ነውና ስጦታውንም ኢትዮጵያ የሚያጣችው ጋዜጠኛ ነውና በዚህ አስበዋለሁ፣ አስታውሰዋለሁ። ለቤተሰቡን መጽናናት እንመኛለሁ። በጣም አመሰግናለሁ። ጥሩ ምስክርነት ነው ክፍሌ። ስጦታው በእውነቱ እኔም አንድ ግቢ አብረን ሰርተናል፣ ብዙ ዓመታት ሬዲዮ ኢትዮጵያ። ስጦታው ተቆጥቶ ወይም ተቀይሞ የማውቅበት ጊዜ ወይም ማስታውሰው ጊዜ የለምና ከሁሉ ጋራ በሰላምና በፍቅር የሚኖር ትሁት ሰው። በእውነቱ በጣም ትሁት። አጭር ጊዜም ቢሆን እንደኛ ረዥም ጊዜም ከድሮ ባያውቀውም ባወቀበት ጊዜ ጀምሮ ደግሞ ከሁላችንም የሚቀርበው ዘውገ ነው። ዘውገ ቃኘው ለኢትዮጵያ ሬዲዮ ለዳላስ ዋና አዘጋጅ ሆኖ ይሰራል። ከዛ ስጦታውን ሲያገኝ አይኑን አላሸም። ወዲያው ለቀም አድርጎ አብረው ይሰሩ ነበረ። ዜና ይሰራሉ፣ ቀለመጠይቅ አብረው ያደርጋሉ። ከዛ በተረፈ ደግሞ ወንድማማቾች ነበሩ። በእውነቱ እኔም ሄጄ በተደጋጋሚ ሲሄድ የማየው ነገር ነው። እና ዘውገ እንደ ሌላው ቤተሰብ ሁሉ እግዜር ያጥነህ የምትባል ነህ። ግን እንዴት ነው ስጦታውን አንተ ስጦታው በላይ እንደው አጭር ጊዜ የለ፣ ለመግለጽ ያስቸግራል። በእኔና በሱ መካከል ያለውን ጠቅሰዋል። እዛ ላይ ብዙ አላጠፋም። እዚህ ሀገር ከመጣ ጀምሮ በሙያው አጋር ሆኖ አብረን ከመስራታችን ባሻገር እግዚአብሔር የላከልኝ በስጋም ባልወለደው እጅግ በጣም ጥሩ የሆነ ወንድሜ ነው። በጣም ትልቅ ትልቅ ሀዘን ነው የተሰማኝ ይህንን የመሰለ ወንድ በማጣት እናንተን የመሳሰሉ ታላላቅ ጋዜጠኞች ከኔ ቀደም ብላቸው የጋዜጠኝነት ሙያውንም ስለገለጻቸው እኔም ደግሞ ያንን በተግባር ስላየሁት በዚህ ሙያ ላይ ሙያውን ያስከበረ የተዋጣለት ጋዜጠኛ ነበር በዳላስና አካባቢ በዚህ ሙያው ከሰጠው አገልግሎት ባስቸገር በኢትዮጵያ የሰብዓዊ መብት ተከብሮ ዲሞክራሲያዊት ኢትዮጵያ እንድትገነባ በሚደረገው ተሳትፎ ላይ ሁሉ ግንባር ቀደም ሆኖ በሚሰጠው አገልግሎት በዚህ በደራስና አካባቢ እና በሌላም አካባቢ ባሉ ኢትዮጵያውያኖች በጣም ይወደዳል። ስጦታው ቅድም እንደጠቀሳችሁት በጣም ደግ ነው። ሁልጊዜ አንድ ሰው ሲያርፍ ደግና ሩሩ ነበር እንደሚባለው አይነት አይደለም። የእውነት ደግ ሰው ነው። ከራሱ ሌላ ለሌሎች የሚጨነቅ ነው። ቤተሰቦቹንና ለልጆቹን በተለይ ባለቤቱን የሚወድበትን ስሜት ለመግለጽ ያስቸግራል። ስጦታው በላይ ይህንን ስል ሌላ ግን በጣም ደግሞ የታወቀበት ነገር ከመታመሙ በፊት እናውቃለን፣ ጠንካራ ሰው እንደሆነ። ግን ይሄ ከባድ ሕመም ከገጠመው በኋላ ያሳየው ወራጥነት ያንን በሽታ ለመዋጋት የውስጥ በሽታውን ይዞ አንቆ ሌሎች ሰዎች እንዳይጨነቁ ሲያደርግ የነበረው ትግል በጣም አስገራሚ ነው። ከዛም አልፎ ተርፎ ሕክምና ሙያ ላይ ያሉ ዶክተሮቹ እንደዚህ አይነት በተለይ አሁን ህይወቱ ላልፍ አካባቢ ሰብስበውን እኛን ቤተሰቦቹን፣ ልጆችን ሲናገሩ አንደኛው ሰውዬ እኔ በሙያ በሙያዬ እንደው ለመግለጽ ልጠቀምበት እና በጣም ፋይተር እና ተዋጊ በዓለም አቀፍ ደረጃ ካሲየስ ክሌይ መሀመድ አሊ ነው። ከሱ ቀጥሎ ተዋጊ ጎበዝ ጀግና ሰው ያጋጥመኝ ይሄ በሽተኛ ነው። ይሄ ፔሸንት ነው እና የሚገርም አይነት ሰው ብሎ ነው የገለጸው። ይሄ እኛ ስጦታውን ለምናውቀው ሰዎች በሌላም ህይወቱ እንደዛ አይነት ቆራጥና ጠንካራ ደፋር የሆነ ሰው ነው እና በእውነት ትልቅ ሰው ነው ያጣነው። ግን እንዲህ አይነት አጋጣሚ ተገኝቶ ስለ ስጦታው ማንነት ለመናገር ይህን ደቂቃ እንኳ ማግኘታችን በጣም ትልቅ ነገር ነው። በተለይ ከእናንተ ከመሰሉ ቀደም ብሎ ከልጅነቱ ጀምሮ ይህንን የሚወደውን የጋዜጠኛነት ሙያ ሲጀመር ጀምሮ ያለውን ስጦታውን ስለምታውቁት ለእኔም ትልቅ ነገር ነው ይህንን መስማት። በጣም ነው እናመሰግነው። እንደው ትንሽ የቀረቻለች የምትሏት ካለ ድል ስጥ ለሁላችሁም። አሁን የማክበር ፕሮግራም ነው። ስጦታውን እያከበር ነው ነውና መለየቱ ቢያሳዝንም ይሄን ፕሮግራም የሀዘን ፕሮግራም አይደለም የምንለው እኛ ማስታወሻ ማክበሪያ ነው። እና ሌላ ስጦታውን የምታከብሩበት የምታስታውሱት ነገር ካለ አንዳንድ ነገር ልስጣለዛ። ግን በእኔ በኩል አጠቃላይ ያለው እንዳልከው፣ ጋሾርቆ ስጦታውን ለማስታወስ ብቻ አይደለም፣ ስለ ስጦታው ስንናገር ሌሎቻችንም መማር የሚገባንን ለማስታወስ ነው። ስጦታው በጣም በጣም ትልቅ ዲሲፕሊን የነበረው ሰው ነው። ቅድም አሁን ወደ ክፍለ ሀገር የሚላኩ ጋዜጠኞች ብለህ ያነሳኸው ስጦታው በጣም የሥነ ምግባር ሰው ስለሆነ ነበረ ብዙ ጊዜ ወደ ውጭ ይላክ የነበረው። በሰባዎቹ ገደማ በአጠቃላይ ሚዲያዎች በጣም መጥፎ ደረጃ ላይ የነበሩበት ጊዜ ነው። ለምን የተለያዩ ድርጅቶች ሰዎችን ለመቀራመት ይሯሯጡ የነበረበት ጊዜ ነው እና ስጦታው በእንዲህ አይነት ነገር ውስጥ ገብቶ ራሱን ትዝብት ውስጥ ለመጣል የፈለገ ሰው አልነበረም። እና እንደውም ጓደኞቹን ይመክር ነበረ። ብዙ ጊዜ በጋዜጠኝነት ሙያ ቲም ወርክ ትልቁ ነገር ነው እና ያንን ቲም ወርክ ጥሩ አድርጎ ጠንቅቆ በተግባር ያዋለ ሰው ነው ክፍሌ። ትንሽ የቀረሃል ለመሰለኝ የስጦታው ባህሪ እንደምታውቁት ጋሻወርቁም ሆነ አዲሱም አንተን በወጣትነት የዕድሜ ክልል ኢትዮጵያ ሬዲዮ ላይ እያለ የነበሩት ሰዎች ዙሪያቸውን ተመልከታቸው። እነሙሉ ጌታ፣ ሉሌን ገዳሙ፣ አብርሃን ወንዶሰንን፣ ሞገስ ታፈተን፣ ኑጫያንተን እነዚህ ሰዎች በሙያውም በባህሪያቸው አንቱ የተባሉ ሰዎች ስለነበሩ ከነዚህ ጋራ ከነዚህ የሚያግ የሚቀስመውን እውቀትም ከሙያው ጋር ከባህሪ ጋር አደባልቆ እሱ ላይ ነበር የምናየው። እና ብዙዎች የአንጋፋ ጋዜጠኞቹን ውጤት የምናይባቸውን ጋዜጠኞች እንዲህ ስናጣ በጣም ነው ሀዘን የሚሰማኝ። እንደዚህ አይነቱን ነገር ህብረተሰቡ እንዲያውቅ በማድረጋችሁ ከልብ አመሰግናለሁ። የስጦታውን ቤተሰብ ባለቤቱ፣ ልጆች ሁሉ እግዚአብሔር ያጽናችሁ ነፍሱን በአጸደ ገነት ያኑርልን፣ እላለሁኝ መሰ ያስጠልኝ ክፍሌ ዛው ጋ እንግዲህ ያው፣ ሬዲዮ ዛው በአንተ ሬዲዮ ልታጠቃሉ ወይስ እኔ ጋ ትንሽ ምጨምረዋለ? እኔ ሁሉንም እያለሁ አንድ ነገር ግን እዚህ ሀገር መቶ የሬዲዮ ፕሮግራም የጀመረው በመጣ በአስር ቀን ውስጥ ነው። እና እኔ ኢትዮጵያ ነበርኩ። ስመለስ ጥሩ ጋዜጠኛ ተገኝቷል ብለው ነገሩኝ። ቤቱ ሄድኩ ወዲያው። እንግዲህ ትንሽ ካሪያን በኋላ አድፍህ ስለው አሁን እሁድ ነው ጀምረው አለ። አብረን ሄደን ማይክሮፎኑን ይዞ የመጀመሪያውን ድምፁን ስሰማው የሚያስተጋባ ድምፅ ነው ያለው። ዳላስ አሁን ጋዜጠኛ ያገኘ ቻልኩ። በቃ ከዛ ጊዜ ጀምሮ አሁን በህመም ላይ እያለ እንኳን የፕሮግራሙን አብሮ ያግዛኝ ነበር ይህና ቅር በሚቀጥለው ሳምንት ይሄኛውን ቶ እያለ ከመጨረሻ ሰዓት ይሰራ የነበረ ለሙያው ክብር ያለው ሰው ልበስ በጣም አመሰግናለሁ ዘውገ ቃኘው ከዳላስ ክፍሌ ሙላት ከሂውስተን ቴክሳስ ወርቁ ተገኝ አቶ ወርቁ ጋሽ ወርቁ ኦታዋ ካናዳ እግዚአብሔር ይስጥልን አስታዋሽ አይጥፋ ነው እንግዲህ መቼም በህይወት መቆየት መልካሙ ነገር ይሄ ነውና እግዚአብሔር ይስጥልኝ እላለሁ ሶስታችሁን እግዚአብሔር ይስጥልኝ ሶስታችሁን የስጦታው በላይ ሕይወትና ስራዎቹን የተመለከተ ታሰቢያ ዝግጅት ነው። አድማጮች የተከታተላችሁት። ቤተሰብ፣ ወዳጅ ዘመዶቹና ለሙያ አጋሮቹ መጽናናት እንመኛለን። አድማጮች ባቀረብናቸውም ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወት ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውም በዚህ ርንቋጭ ነው። አሁን የቀረን እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ቢሉት ውኃየ ለመነ ሊጋባው በየነ የምሽቱ የስንበት ዜማ ነው። አዲሱ ንግግር መስሎ ነበር በጣም ማን ማላቀው ኢንተርቪው የማን ነው ብዬ ነበረ። የግዛቸው ተክለማርያም ዜማ ነው ስንበቱ

ስለ ክብሪ ሲባል ይገባልሽ፣ ገዝግዞ ሊገባው በየነ ነገን ደጉም በኖ አልፎ ለሚቀረው ስንቱ ሰው በምስር ብኩርናውን ሸጠው። ሊገባው በየነ እንደ ቆራ ሞተ፣ እንደ ተጀነን ጠጅ ጠጣ ሲሉ ውሃ የለመነ ሊገባው በየነ

ለማጠቃለያ ዜናዎቹ ሄኖክ ሰማግዜር ነኝ። በዩናይትድ ስቴትስ መሠረቱን ያደረገው የኦሮሚያ ሚዲያ ኔትወርክ ኦኤምን በኢትዮጵያ የመገናኛ ብዙሃን ለማቋቋም የሚያስችሉ ሁኔታዎችን የሚያጠና ቡድን ወደ ኢትዮጵያ መላኩን አስታወቀ። የዓለሙ የፍልሰት ድርጅት አይኦኤም በዚህ ሳምንት ውስጥ አንድ መቶ ሃምሳ ሶማሊያ ፍልሰተኞችን ከሊቢያ በፈቃዳቸው ወደ ሀገራቸው መመለሱን አስታወቀ። በዲሞክራቲክ ሪፐብሊክ ኮንጎ ሁለት ተጨማሪ ሰዎች በኢቦላ ቫይረስ ተጠቅተው መገኘቱን የሀገሪቱ መንግስትን ጠቅሶ የፈረንሳይ ዜና አገልግሎት ኤኤፍፒ አስታወቀ። የፕሬዝዳንት ትራምፕ አስተዳደር በቻይና ላይ እንደሚጥል ያሳለፈውን ዛቻ በተግባር ካዋለ በሁለቱ ሀገሮች መካከል የነበሩ የንግድ ስምምነቶችን በመተግበር ላይ አይውሉም ስትል ቻይና አስጠነቀቀች። በየዕለቱ ከመሽቱ 3 እስከ 4 ሰዓት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃል። ነገ ሰኞ ከሚሶሳል ላይ በሚጀምረው መደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። ያአሁኑም በዚሁ ተሰናበትን። ሰላም። ደህና እደሩ።